የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ያልተዘመረላቸው የሚባል ቋንቋ ደስ የሚል ቋንቋ አለ። ያልተዘመረላቸው ከሚባሉ ኢትዮጵያውያን ሊቃውንት፣ ምሁራን፣ ቅዱሳን መካከል ቅዱስ ያሬድ ነው ብዬ አምናለሁ። ቅዱስ ያሬድ የዜማ ደራሲ ብቻ ብሎ በነጠላ ቃል መጥራት ቅዱስ ያሬድን ይገልጠዋል ብዬ አላምንም። የአዲስ አበባው የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የቅኔና የሐዲሳት መምህሩ መጋቤ ሐዲስ እሸቱ አለማየሁ ናቸው በእውቁ የዜማ ቀማሪ ቅዱስ ያሬድ መታሰቢያ ስነስርዓት መነሻነት ባደረግነው ቆይታ ከተናገሩት የተወሰደ ነው። በየአመቱ በዋሽንግተን ዲሲው አርባ አራት በሚከናወነው በዚህ ስነስርዓት በክብር እንግድነት ተጋብዘው ተገኝተዋል። የአገር ጉዳይ የሰሞኑ ውሎና ክራሞት አነጋጋሪው አሳሳቢና ሁነኛ መላ የሚሹት አንገብጋቢ የአገርና የሕዝብ ጉዳዮች ይበልጡን አነጋጋሪነትና አሳሳቢነታቸው ቀጠል እንጂ ሁነኛ መቋጫ ፍለጋው አልተቋጨምና የራዲዮ መጽሔት ለምሽቱም ተከታታይ ውይይታችን በቃላችን መሰረት ቦታውን ጠብቆለታል። ባያሳስበኝ ነበር የሚገርመኝ። ያሳስበኛል። ኢትዮጵያዊ ነኝ። የዛችን ሀገር ጥንታዊነቷን ጠንቅቄ አውቃለሁኝ። የበለጠ ጨምራ አድጋ በልጽጋ ተለውጣ በዓለም አቀፍ ደረጃ ድምፅ ኑሯት ለክብሯ ለታሪኳ በሚመጥናት ደረጃ እንድትገኝ የዛሬ ምኞቴ የነገ ምህልሜ ነው። ባለፉት 25 ዓመታት የተሰራው ስራ እንዳለ ሆኖ የሰራነው ስህተት ምንድን ነው ብዬ አምናለሁኝ። አንድ ከሚያደርጉን ይልቅ የሚለያዩንን ነገሮች በጣም ያራገብናቸው ይመስለኛል። አሁን ዛሬም በኢትዮጵያ ጉዳዮች የሚጽፉና በሚጠበቡበት የሙያ መስክ ለብዙዎች ጥቅም የሚውሉ ኪናዊ ስራዎቻቸው የሚታወቁ የሀገርና የሕዝብ ጉዳይ ግድ የሚላቸው የማኅበረሰብ አባላት በሚሳተፉበት ተከታታይ ውይይትም መጋቤ ሐዲስ እሸቱ አለማየሁ እንግዳችን ናቸው። በዛ ሰዓት ስንወያይ አስታውሳለሁ። የምንለው የሰው ለሰው ድራማ ብዙ ዓመት መቀጠል የሚችል ነበረ። ልጁም አቅም አለው እኛም እንቀጥል ነበር ስለዚህ ነው እኔ ከዛ ምክንያት ነው የምለው ብዙ ዓመት መቀጠል ይችል ነበረ። ብዙ ውጣ ውረዶችንም አሳልፈናል። በዚህ ችግር ይሄን እናውቃለን። ወደ ኢትዮጵያ የማይመለስ መሆኑን ባለፈው ሳምንት ለአሜሪካ ድምፅ ራዲዮ አማርኛው አገልግሎት ይፋ ያደረገው የሰው ለሰው ተዋናይ በመድረክ ስሙ መስፍን ዝና ብዙ ጸጋዬ አዎን፣ ሌላው እንግዳችን ነው። በውሳኔውና በሌሎች ጥበብ ነክ ርዕሰ ጉዳዮች ዙሪያም እያወያየን አብሮን ያመሻል። ነገ ሰኞ መስከረም አስራ ስድስት ደመራ ነው። በዓሉን ለምታከብሩ የክርስትና እምነት ተከታዮች በሙሉ ከወዲሁ እንኳን አደረሳችሁ። ንጉሥ ያክሊሉ ከአዲስ አበባ ታዲያ በራዲዮ መጽሔት ወጎች ማሳያ መስኮቱ ከደመራ ቅንብሩ ጋር ብቅ ይላል። እንደ ሁልጊዜውም ሁሉ ለሳምንቱ ምርጥ ግጥምም ሰዓት ተይዞለታል። የአክብሮትና የናፍቆት ሰላምታው ይቀድማል። እንደምን አመሻችሁ፣ እንደምን እስከረማችኋል ውድ የራዲዮ መጽሔት ታዳሚዎች ከእሁድ መስከረም 15 2009 ዓ ም ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ ነን። ንጉሱ ታምሬ ለቅንብሩ ተሰይመዋል። እሁድ ከሆነ ዕለቱ አዎን፣ የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንደምን አመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ሩሲያ የሶሪያው የእርስ በርስ ግጭት እንዲያበቃ የሚደረገውን ጥረት ለመደገፍ ከፍተኛ እርምጃ ትወስድ ዘንድ ዩናይትድ ስቴትስና የአውሮፓ ሸሪኮቿ ጥሪ አስተላልፈዋል። የዩናይትድ ስቴትስ፣ ፈረንሳይ፣ ኢጣሊያ፣ ጀርመንና ብሪታንያ ውጭ ጉዳይ ሚኒስትሮች እንዲሁም የአውሮፓ ህብረት ተጠሪዎች ትናንት ማታ ባወጡት የጋራ መግለጫ ሞስኩ በሶሪያ የሰብአዊ እርዳታውን እንድትደግፍ የቦምብ ድብደባውን እንድታቆምና የተኩስ አቁም ጥረቶችን እንድታድስ ጫና አሳድረዋል። ህብረቱ እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን ለመደምሰስ ያለውን ቁርጠኝነትም በድጋሚ አረጋግጧል። ሩሲያም ማትኮር ያለባት ሶሪያ ውስጥ ባሉ ከአልቃይዳ ጋር ግንኙነት ባላቸው ቡድኖች ላይ እንዲሆን አሳስበዋል። የሻርሎት ሰሜን ካሮላይና ፖሊስ በተገደለው አፍሪካዊ አሜሪካዊ ኪዝ ላሞንት ስኮት እና ፖሊስ መካከል የተካሄደውን ፍጥጫ የሚያሳየውን ቪዲዮ ትላንት ይፋ ካደረገ በኋላ በከተማይቱ ውጥረት አይሏል። ፖሊሶች በሚያነግቡትና በመኪኖቻቸው ላይ በሚጠምዱ ሁለት ካሜራዎች የተቀረጹ ምስሎች ትላንት ይፋ የተደረጉት ቪዲዮው ለህዝብ ይፋ እንዲሆን የግድያው ተቃዋሚ ሰልፈኞች ለቀናት ጥሪ ካቀረቡ በኋላ ነው። አንደኛው ቪዲዮ እስካት ከመኪናው ሲወጣ ወደ ግራው ዞሮ መኪኖች ማቆሚያ ስፍራ ላይ ለሶስት ሴኮንዶች ከቆመ በኋላ በተተኮሰበት ጥይት ተመቶ ሲወድቅ ያሳያል። ሁለተኛው ካሜራ ግን ስኳት መሬት ላይ ከመውደቁ በፊት አያሳይም። እንዲያውም ድምፁ ለመጀመሪያዎቹ 23 ሴኮንዶች ተቆርጦ ወጥቷል። ቪዲዮው ይፋ ከተደረገ በኋላ የግድያው ተቃዋሚ ሰልፈኞች በተከታታይ ለአምስተኛ ቀን ትላንት የወጡ ቢሆንም በሰላም መጠናቀቁ ተዘግቧል። አሁን ትልቁ ያልተመለሰ ጥያቄ ስኳት ከመኪናው እንዲወጣ ፖሊስ ባዘዘው ጊዜ ሽጉጥ ነበረው ወይስ አልነበረውም? የሚለው ነው። ቪዲዮ ላይ ከተደረገ ቪዲዮ ይፋ ከተደረገ በኋላም ለዚህ አንኳር ጥያቄ መልስ አልተገኘም። ሰማያዊ ፓርቲ በሳምንቱ ማብቂያ ጠርቶት የነበረው አስቸኳይ ጠቅላላ ጉባኤ ሳይካሄድ ቀርቷል። ፓርቲው ለዚህ ተጠያቂ ያደረገው ከብሔራዊ ምርጫ ቦርድ የደረሰውን ደብዳቤ ሲሆን ፓርቲውን የፓርቲውን ሊቀመንበርም ጉባኤውን በማደናቀፍ ከሷል። መለስካቸውማ አጭር ዘገባ ልኳል። ሰማያዊ ፓርቲ ትናንት በኦዲትና ኢንስፔክሽን ኮሚሽኑ ስም ባሰራጨው መግለጫ እንዳስታወቀው ቀደም ሲል ባቀደው መሰረት ዛሬ የጠራውን አስቸኳይ ጠቅላላ ጉባኤ ለማካሄድ አልቻለም። ፓርቲው ለዚህ ጥሪው አለመሳካት ምክንያት ያደረገው መስከረም 12 ቀን 2009 ዓ ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጽህፈት ቤት ተጽፎ የደረሰውን ደብዳቤ ነው። ከብሔራዊ ምርጫ ቦርድ ጽህፈት ቤት ለሰማያዊ ፓርቲ የደረሰውን ደብዳቤ በመጥቀስ የፓርቲው የኦዲትና ኢንስፔክሽን ኮሚሽን ያሰራጨው መግለጫ ፓርቲው አስቸኳይ ጠቅላላ ጉባኤ መስከረም 14 ቀን 2009 ዓ.ም እንደሚያካሄድ የገለጸለት ቢሆንም በቦርዱ ጽሕፈት ቤት በኩል የሚጠሩ ጉዳዮች በመኖራቸው ወደፊትም የምናሳውቃችሁ መሆኑን እየገለጽን ጉባኤ የምታካሂዱበትን ጊዜ እንድታራዘሙ በአክብሮት እናሳውቃለን የሚል ደብዳቤ እንደደረሰው ገልጾ፣ ሕገ ወጥ እርምጃ እንደሆነና ቦርዱን እንደሚከስም አስገንዝቧል። ከዚሁ ጋር አክሎም የፓርቲው ሊቀመንበር አቶ ይልቃል ጌትነትንና ሌሎች አካላትን ጉባኤ ከማደናቀፍ ተግባሮች እንዲቆጠቡ ያስጠነቅቃል። ቪኦኤ የፓርቲውን የኦዲትና ኢንስፔክሽን ኮሚሽን ሰብሳቢ እና አቶ ይልቃል ጌትነትን አነጋግሯል። ዝርዝሩን ወደፊት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በመጨረሻም የሙስሊም አክራሪው ቦኮ ሃራም ቡድን መሪ አቡባካር ሼኮ ዛሬ በማህበራዊ መገናኛ ብዙሀን ላይ በወጣ በቪዲዮ እንደገና ብቅ ብሏል። የናይጄሪያ ጦር ሰራዊት ቀደም ሲል ሼኮ ክፉኛ ቆስሏል ሲል ያወጣውን መግለጫ ውድቅ በማድረግ ጤንነቱ በጥሩ ሁኔታ ላይ መሆኑን ተናግሯል። የሰዓቱ ዜና ይኸው ነው። የአባት ያለ ምርቃት ለራበው ትውልድ ማንነቱን ለተቀማ በግፍ ለሚማቅቅ ሕዝብ ፍትህን ለተጠማ ተስፋው ልትሆኑ ሲጠበቅ ልታጽናኑት ተክታችሁ ምነዋ መዘጌታችሁ ዝምታ መምረጣችሁ ለመላው ወገን ደህንነት ለአገር አንድነት ሲሉ ለግል ጥቅምና ሥልጣን ለዝና ክብርን ሳይጥሉ እንደ ተሰዉት አበው በጀግንነት እንዳለፉት ምድራዊውን ምቾት ድሎት በጽናት እንዳሸነፉት ይብቃ የማለት ብርታት ጭካኔው ግፉ በደሉ ከጾም ከጸሎት ባሻገር የሕይወት ዋጋ መክፈሉ ስለ እውነት መናገሩ ሐቅም መመስከር መያዙ ነውረኛውን መገሰጹ አስከፊ ሥራን ማውገዙ ቀረና የሕዝብምባ ሥቃይ ብሶት የወገን ሞት እስር ግዞት ሊያስነሳችሁ ሲገባ ኅብረታችሁን አጠንክሮ፣ ምነዋ ችላ ማለታችሁ የልጆቻችሁን ሮሮ? ሕዝብ ሲያዝን ሲበደል፣ ሰብአዊ መብቱን ሲቀሙት ከቅርብ ሆናችሁ ላትረዱት ሩቅ ቆማችሁ ላትጠቅሙት ለጥሪው ምላሽ ላትሰጡት አቤቱታውን ላትሰሙት በአገባንም ሽፋን መከራውን ልታረዝሙት ከማስተባበር ልትበትኑት ከመመረቅ ልትረግሙት የታሪክ ተወቃሽ ለመሆን ምን ነው አመረጣችሁ የቀደሙትን አባቶች የጽናት ገድል ማጉደፋችሁ? ይህ ያዘነ ትውልድ አጽናኝ አባት ነው የተራበው በምግባርም በባሕሪም በአርያነት የሚያከብረው ከራስ ወዳድነት ደዌ የጠራና የጸዳ አባት ይሻል። ይሄ ትውልድ ሕዝብን በቅን የሚረዳ ልጆቹን የማያስጠቃ ለአባትነት የሚበቃ የአባት ያለህ በተሰኘችው የገጣሚ ቴዎድሮስ አበበ የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። አዲሱ የአባት ያለህ ጠንከር ያለ ልብንም፣ የሚሰረስር ገባ ብሎ የሚያይ ይመስላል። እውነት ነው። የሳምንቱ የሬዲዮ መጽሔት የመክፈቻ ዜማ ባደረግና የብዙ አየሁ ደምሴ አይታይሽም ወይ ደግሞ ሁለትን በላ ወይኔ ከመሃሉ አንች ብቻ ኮነሽ በሚታየኝ ሁሉ ሰስለሻሌ ከይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ዞረሽ ስንቱን ጋራ ዞሬ ስንቱን ጋራ ዞረሽዬን ያለ ስንቱን ጋራ ዞረን እንዴት እንዳዲስ ሰው ካሚኛለሽ ዛሬ ካሚኛለች ዛሬ ሰማይ እንደ ቢመስል ዜማና ቅኔ ሊቅ አዋቂ እንደነበርም ይነገርላል። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የመንፈሳዊ ዜማዎች ድርሰቱ የሚታወቀው ቅዱስ ያሬድ ዛሬ በያሬዳዊ ዜማ ላይ በሚያጠነጥነው አንድ ወጋችን ስለዚያ የቀደመ ዘመን ስልጣኔና ጥበብ በዜማ ቀማሚው ታሪኮች ብዙ አሻግረው ይወስዱናል። እንግዳችን በመግቢያው ድምፃቸውን ያሰማ ነው የአዲስ አበባ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የቅኔና የሐዲሳት መምህር መጋቤ ሐዲስ እሸቱ አለማየሁ። አሁንም በመግቢያችን እንደ ጠቆም ነው መጋቤ ሐዲስ እሸቱ የአገር ጉዳይ በተሰኘው ሌላ አዲስ ተከታታይ ፕሮግራማችንም ቆየት ብለው ይመለሳሉ። ቀዳሚው ግን በእውቁ የዜማ ቀማሪ ቅዱስ ያሬድ ዓመታዊ መታሰቢያ ሥነ ሥርዓት መነሻነት ስለ ዜማ ያደረግነው ቆይታ ነው። መጋቢ ሐዲስ እሸቱን ነው የምናዋየው ዛሬ። አሉላ እንግዲህ መጋቢ ሐዲስ እንግዳ አይደሉም ለእኛ። ጤና ይስጥልኝ። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ምን እግር ጣሏ? ሁለተኛ ጊዜ ግን እንደው አንዳንድ ነገር ባውቅም ለአድማጭ ቢገልጡልን። አጠቃላይ አንድ አይነት እግር ነው የሚጥለኝ። አንድ አይነት ጉዳይ ነው እግር የሚጥለው ጊዜ አገር። ሶስተኛ ጊዜ ነው ወደ አሜሪካ ስመጣ። ሶስቱም ጊዜዎች ከምሰራው ስራ ጠባይ ጋር የተያዙ ናቸው። የዘንድሮ ግን ያው አንተም በቦታው ላይ ነበርክ። የቅዱስ ያሬድ አመታዊ መታሰቢያ በርዕሰ አድባራት ደብረ ሰላም ቅድስት ማርያም የሚከበር ነበረ። ለዚያ ክብር እንግዲህ አድርገው ጋብዘው ነው ከአገር ቤት ያመጡኝ። ዘንድሮ ደግሞ በጣም ደስ ያለኝ ባለቤትን ጭምር ነው የመጣሁት። ነው። በጣም ጥሩ። አሁን ልክ ነው፣ ጊዜቸው ነው የመጀመሪያ ጊዜዋ ነው። ሙሉ ነው፣ የዘንድሮ ማለት ነው። ሙሉ ነው ጥሩ፣ በጣም ጥሩ ነው። የቅዱስ ያሬድ በዓል መቼም ቆንጆ ነበረ። አሉላ ሳይመችህ አመልጠኋል። ብዙ ሰው ወደደው የመጋቤን ትምህርት እያዝናና የሚያስተምር ጨዋታ ለዛ አለው። በጣም ግሩም ነው። ጸጋውን መቼም የሰጠውት ነዎት። በእውነት በዚህ በኩል እንዲያጓጓ ያደረግ ትምህርት ለአድማጮች ብቻ አይደለም፣ ለእኔም ጭምር ነው። ቀሚሻ ማግኘት ያለብን አይመስልህም? ከትምህርቱ በሚቀጥለው አመት ጊዜ አንተን መስራት ለብዛለሁ እና ዋናው ለያሬድ በዓል ነው የመጡት ማለት ነው በሌላ ስቴትም ጉባኤዎች አሉኝ ግን እንደ መነሻ ና ወደዚህ ሀገር ጉዳዩን ሁሉ አጠናቀው ያመጡኝ እነሱ ስለሆኑ መነሻው ልንገር ብዬ ነው እንጂ አሁን ከማክሰኞ ጀመሪ ወደ ቴክሳስ እሄዳለሁኝ ከዛም ወደ ሚኒሶታ እመጣለሁኝ እንደዚሁ እያልኩኝ አንድ ለወር ለአስር ቀን ያህል እቆያለሁኝ የያሬድ ጉባኤ ነው የሚደረገው የአሬድ እንግዲህ እንደምታውቀው በኢትዮጵያ ቤተክርስቲያን ታላቁ ሊቅ ነው። ይህን ታላቅ ሊቅ ቤተክርስቲያን በየጊዜው ልታስበው ይገባል በሚል በቅዱስ ማርያም ቤተክርስቲያን በየአመቱ የአሬድ ቀን የአሬድ በዓል ተብሎ ስለ የአሬድ ታሪክ ይዘከራል፣ ይነገራል። ሬዳዊ ዜማዎች ዜማ በሙሉ የአሬድ ነው እንደምታውቀው ይዜማሉ። ዝም ብዬ እንደው ያለ ቦታዬ ዝርዝር ስገባሁ መጋቢ ይሄው ነው። ሌላ ነገር መጋቤ ትጋብ ስለላ በታሪኩም ይሁን ይሄው ነው። ይኸው ነው፣ ሌላ ነገር የለውም። ግን ብዙውን ጊዜ እንደ በሌሎች መድረኮችም ላይ ተናግር ያለሁኝ ያልተዘመረላቸው የሚባል ቋንቋ ደስ የሚል ቋንቋ አለ። ያልተዘመረላቸው ከሚባሉ ኢትዮጵያውያን ሊቃውንት፣ ምሁራን፣ ቅዱሳን መካከል ቅዱስ ያሬድ ነው ብዬ አምናለሁኝ። እኔ እንደምታውቀው ቅዱስ ያሬድ የተነሳው ስድስተኛው መቶ ክፍለ ዘመን ነው። የዛሬ 1400 ዓመት ገደማ እንደማለት ነው። ቀላል አይደለም። ዝም ብለ ከርዝመቱም አንጻር ርዝመት እንዳንድ መለኪያ ከተወሰደ ርዝመቱ ቀላል አይደለም። ከዛ ውጭ ግን መድረኩም ላይ ለማቅረብ ሞክር ያለው አዲሱም ነበርክ። እኔ ቅዱስ ያሬድን እንደው የዜማ ደራሲ ብቻ ብሎ በአንድ ነጠላ ቃል መጥራት ለክብሩ ይመጥናል ብዬ አላምንም። እኔ ወይም ቅዱስ ያሬድን ይገልጠዋል ብዬ አላምንም። ምክንያቱም ቅዱስ ያሬድ የዜማ ሰው ነው። የቅኔ ሰው ነው። የትርጓሜ ሰው ነው። የምስጢር ሰው ነው። ደራሲ ነው። አመስጣሪ ነው። ተርጓሚ ነው። አጣጣሚ ነው። ማጣጣም ማለት ብሉዩን ከሐዲስ ሐዲሱን ከሊቃውንት ሊቃውንቱን ከመጻሕፍተ መነኮሳት ገድሉን ከድርሳን ድርሳኑን ከስንክሳር። ንብ ነው ብያለሁ፣ በቀደም ዛ ባቀረቡ ንብ ል አንዲት ንብ የተለያዩ አበባዎችን ቀስማ አንተ ስትበላው ግን አንድ ማር ነው። የአንድ ማር ግን ከብዙ አበቦች በብዙ ድካም የተቀሰመና የተቀመመ ነው። ቅዱስ ያሬድ መጻሕፍትን መቀመም ያውቅበታል። ደራሲም ነው ያመነጫል። ከእሱ በፊት የነበሩትን አባቶቹን መጻሕፍት በትክክለኛው ቦታ ተርጉሞ መተርጎም ራሱን የቻለ ነው። እንደገና ማመስጠር ደግሞ ራሱን የቻለ ነው። መተንተን ራሱን የቻለ ነው። እና ከዚህ አንጻር ቅዱስ ያሬድ ዜማውንም ደርሶ ለዜማ የሚያስፈልገውንም ግጥሙን እንደሚባለው ደርሶ አሁን ዛሬ በዓለማችን ሙዚቃ ውስጥ የዜማ ደራሲዎች፣ የግጥም ደራሲዎች አንድ ዘፋኝ የብዙ ሰዎች ውጤት ነው ብዬ አምናለሁ። ብዙ ሰዎች አንዱ ግጥም ያዋጣለታል፣ አንዱ ዜማ ያዋጣለታል፣ አንዱ ቅንብር ያዋጣለታል፣ አንዱ ቀረጻ ሚክስ የሚባል ብዙ ነገር እንዳለ ይነግሩናል በሙያው የተሰማሩ ሰዎች። ቅዱስ ያሬድ ግን የነዛን ብዙ ሰዎች ሙያ በአንድ ላይ የያዘ ታላቅ ሊቅ ነው። እንደገና የኢትዮጵያን አየር ንብረት መሰረት ያደረገ ድርሰት ድርሰቱ አፍሪካዊ ኢትዮጵያዊ መሆኑ የምታውቀው ምንድን ነው ድጓው የተቀነባበረበት መንገድ በኢትዮጵያዊ የአየር ንብረት ውስጥ የተመሰረተ ነው። ከሰኔ 26 እስከ መስከረም 26፣ ከመስከረም 26 እስከ ህዳር 6 ዘመነ ጽጌ የምንለው። ከዛ በኋላ ደግሞ ከታህሳስ 25 እስከ መጋቢት ወደዛ ድረስ ደግሞ ሐጋይ በጋ የምንለው። በዛ ውስጥ ደግሞ እንደገና ክፍልፋይ። አሁን በቅዱስ ያሬድ ድጓ ክረምት ገባ ማለት ክረምት ገባ ማለት አይደለም። እያንዳንዷ ሳምንት እያንዳንዷ ቀን የራሷ አንትና አለ። ለምሳሌ ሰኔ 26 ማለት ክረምት ገባ ማለት ነው። ገና ዘር የሚዘራበት ዝናብ የሚጥ ስለዛ ነው የሚናገሩ። መብረቅ ነጎድጓድ አይለም፣ እንደገባ። ምክንያቱም ክረምት እንደገባ መብረቅና ነጎድጓድ የለም። ቀስ እያለም የሚመጣ ነው መብረቅና ነጎድጓድ፣ ከዛ ባህር የሚሞላበት ጊዜ። ከዛ ደግሞ እንደገና ወደ ወደ ነሐሴ 29 ከነሐሴ 22 በኋላ ደግሞ ጉለቋያት ይባላል። ደግሞ ነገሮች ቅርጽ ቅርጽ እየያዙ ክረምቱ እየበራ የሚሄድበት መስክና ሲያስጠላስ ዋጽባ ይባላል የሚነጋበት ክረምቱ ሊነጋ ዳርዳር ያለበት ሰዓት። እንደገና ደግሞ ከመስከረም 15 አካባቢ ከመስከረም አንድ እስከ መስከረም 8 የቅዱስ ዮሐንስ ሳምንት ብሎ ስለ ቅዱስ ዮሐንስ መጻሕፍት ምን አሉ የሚለውን በምን ቋንቋ እንደገለጠው የሚገርም። እኔ 1500 ዓመቱን ኖቷል ብዬ ድርሰቱን ለማመኑ ይቸግረኛል። አንዳንድ ጊዜ ልክ ለእኔና ለአንተ ባድራሻ የተላከ መጽሐፍ እስኪመስል ድረስ አዲስ ነው። እውነቱን ለመናገር ዘመንን መዋጀት የሚችል ዘመንን የሚያስረጅ እንጂ ዘመን የማያስረጅው ድርሰት ማለት የቅዱስ ያሬድ ድርሰት ነው። ከዛ በደሞን ቅንብሩ አሁን ቅንብሩ መድረክ ላይ በጸናጽል በመቋሚያ ዝማሜው የአብይ ጾም ድርሰት ለብቻው ነው። የትንሣኤ ድርሰት ለብቻው ነው። የሕማማት የአብይ ጾም ሆኖ እንኳን የስምንቱ ሳምንት ለየብቻቸው፣ የየሁዱ ለየብቻው የሚገርም ነገር። ለመቋሚያ የሚሆነውን በመቋሚያ በዜማ የሚባለው በዜማ ቅኔዎቹ የት ቦታ እንደሚገቡ ተቀናባብሮ የተዘጋጀ እኔ በእውነት ህዝብ ያላወቀለት ሀገሪቱም ያልዘመረች በምስጋና ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታመስግንበት እንጂ እኔ የሰማንያና የዘጠና ሚሊዮን ኢትዮጵያውያን በጣም ሰፋ እናድርገው ከተባለ የሰባት መቶና የስምንት መቶ ሚሊዮን አፍሪካውያን በጣም ከተለጠጠ የጥቁሮች ሀብት ነው ብየ አምናለሁ። የጥቁሮች ንብረት ነው ብየ አምናለሁ። ግሩም አድርገ ነው። ይሄንን ሊቅ ነው በየአመቱ የምንዘክረውና ስንዘክር ደግሞ ለጉዳዩ ቀረቤታ ያላቸውን ሊቃውንት እንደ መጋቢ አዲስ የመሰሉትን ጋብዘው በዓሉ ይከበራል በየአመቱ እሱ ነው እንግዲህ። መጋቢ አዲስ ጥያቄ ላስከትል ነው በመንፈሳዊው እና በቤተ ክርስቲያን ብቻ ሳይገደብ ሙዚቃ ቀማሪዎች፣ አቀናባሪዎች መስረት ማድረጋቸው የሚነገርለት የዛ የቀደመ ዘመን ሊቅ ነውና የእውቀት ቀማሚ ብለውታል እርሰው። ከተፈጥሮ የአየር ጠባይ ሳይቀር መሰረት ያደረጉ ነገሮችን አጠቃቀሙን ገልጸዋል። በእምነቱና ስርዓቱን በሚያውቁ ሰዎች ብቻ ሳይገደብ ሌሎች እንዲያውቁት ሌላውም ኢትዮጵያዊ የዛ ሀብት ባለቤት ነው እና ቅድም እንደገለጹት ምናልባትም በክርስትና እምነት በኦርቶዶክስ ብቻ ሳይገደብ እንዴት ነው እንዲያውቀው የሚደረገው? አሁን አዲሱ የገለጽከው አይነት ስነ ስርዓት ዞሮ ዞሮ ለእምነቱ ተከታዮች ነው ብዙ ጊዜ የሚደረገው ቤተክርስቲያን የሚያዘወትሩ ነው። እንዴት ነው? አዲስ አበባ ላይ ባለሙያን መድረኮች የመገኘት እድል ገጥሞኛል። የግጥም ምሽቶች ላይ ቅኔ ያቀርባለሁኝ። ስነ ጽሁፍ ነክ የሆነውን ከሃይማኖት ከዶግማ ነጻ የሆነውን ሰው በመሆናችን እንግባባበት አለን ብዬም አምነው አማኝ በመሆናችን የምንግባባበት አለ። ሰው በመሆናችን የምንግባባበት አለ። ኢትዮጵያውያን በመሆናችን የምንግባባበት አለ። እንግዲህ ሰው በመሆናችን የምንግባባባቸውን ፍልስፍና ነክ የሆኑትን ማህበራዊ ኑሮ ነክ የሆኑትን ሀሳቦች ግጥም ምሽቶች ላይ ወዳጆቻችን እየጋበዙን እናቀርባለን። ቅዱስ ያሬድ ብቻ ነው ብዬ አይደለም የማምነው፣ በዚህ በመዳፈን በመዘጋት ወይም ለሌሎች ባለመድረስ በቅኔ ውስጥ ያለ አሁን በትርጓሜ ውስጥ ያለ ባለፈው አማመት እዚህ ዘመናዊ የኢትዮጵያ ስነ ጽሁፍ ለሚባለው ሃይማኖት ነው መች ያስቀመጠው መሰረቱን የጣለው የበለጠ ለምን አውተን አላየ ነው በግዙ ውስጥ ያለው ግጥም አይተርክም። ግጥም እምቅ ነው ሲባል መቼም በየ ዩኒቨርሲቲ ተማሩታለችና አሁን የሚገርም ነገር ዩኒቨርሲቲ አሁን መጥቶ ከመናገሩ በፊት ግን ቅኔ አይተርክም እኛ ስንለው ነው ይኖር ነው። በቅኔ ቤት የቅኔ ጠባይ መተረክ አይደለም ጠቋሚ ነው ቅኔ። ምክንያቱም በሁለት ቤት ግጥም የሁለት መቶና የሦስት መቶ መጽሐፍ ሀሳብን ጠቅል ለማስቀመጥ ማለት ነው። ምናልባት ሁለት ቤት ጉባኤ ቃና ወይም ቅኔ ሲመነዝር ሦስት መቶ ገጽ ያለው መጽሐፍ የሚወጣው ማለት ነው። ስለዚህ ሌሎችን በትርጓሜ ውስጥ ያሉ ሀሳቦች በቅኔ ውስጥ ያሉ ሀሳቦች ምናልባት መስጊድ ውስጥ ደግሞ ምናልባት የዛ ሰው ስላሁን ሙያ የሚያ ስላልሆነ ስላላየ ነው እንጂ በዛ ውስጥም ያለ ጥበብ ካለ ምን ተገልጦ አይነገረንም? ለምን አንጠቀምበትም? እምነቱ ቅርብ ማድረግ ይቻላል ይላሉ። ቅድም ባብራራሁበት መንገድ አሁን ለምሳሌ ስለ ቅኔ በተቻለ መጠን በግጥም ምሽቱ በማቅረብ እኔ ግንዛቤ ፈጥር ያለውኝ ሰዎች ለቅኔ ቅርብ ቢሆኑ፣ ቅኔ ቢያውቁ፣ ግዝ ቢሰሙ፣ ስለ ቅኔ መረጃ ቢኖራቸው የበለጠ ግጥማችሁን፣ ያፋፈዋል፣ ያወፍረዋል፣ ያገዝፈዋል እንጂ የሚጎዳቸው ነገር እንደሌለ ተናግረን ብዙዎቹ ግንዛቤ ያድሮባቸው ብዙዎች ይጠይቁናል። ትልቁን ስራ መስራት ያለባት ቤተ ክርስቲያኒቱ ናት ብዬ አምናለሁ በዚህ ጉዳይ ላይ መቼም ይሄ አሁን ያለንበት ዘመን እቃህን አደባባይ ለመሸጥ አለ ማለት መቻል አለብን። መቼም በራን አንኳኩቶ መጥቶ ና ልግዛ የሚል የለም። እንዲህ አይነት እቃለኝ ለኝ ግዙኝ ብለህ እሱ ከፍተህ የማስታወቂያ ዓላማው እኮ እንዲህ አይነት እቃ እንዲህ አይነት ጥራት ያለው እንዲህ አይነት ኳሊቲ ያለው እቃ ግዙኝ ማለት ነው፣ አይደለም? ስለዚህ ቤተ ክርስቲያኒቱ በዜማ ደረጃ የቅዱስ ያሬድን በኪነ ጥበብ ደረጃ የሊቃውንቱን፣ በቅኔ ቤት ያለውን፣ በአቋቋም ቤት ያለውን፣ በድጓ ቤት ያለውን፣ በትርጓሜ ቤት ያለውን፣ በብሉ ኪዳን፣ በሐዲስ ኪዳን፣ በመጻሕፍተ ሊቃውንት፣ በመጻሕፍተ መነኮሳት፣ በገድሉ፣ በድርሳኑ፣ በተአምሩ፣ በእነዚህ ውስጥ ያሉትን ስነ ጽሁፋውያን ሀሳቦች፣ ኪነ ጥበባውያን ሀሳቦች የሰውን ሀሳብ ሊያሳድጉ የሚችሉትን ነገሮች ሁሉ አውታ መዛ መርጣ ለሰው በሚመጥን መስማት በሚችሉት መጠን መረዳት በሚችሉት ልክ ማቅረብ ያለበት ቤተ ክርስቲያኒቱ ናት እንደ ዋናነት ነው። ከዛ በተረፈ ግን የመንግስትም ስራ ነው የከፍተኛ ትምህርት ተቋማትም ስራ ጭምር ነው ብዬ አምናለሁ። መጠናት አለበት። እንደው እኛም በዚህ አጋጣሚ ጥሩ ግንዛቤ እየሰጠን ነው። እንደው ከዚህ ቀደምም መጋቤ አዲስ ለእውቀቱ ስለ ትምህርቱ ገልጠና ቅኔ ቤት ያደጉ የኖሩ ገና በህጻነት ጀምሮ ብሉይ ኪዳንና አዲስን የተማሩ እንዲያውም ምን ይላል 路呢？ አዲስ ኪዳንን ወይም አዲስን የአዲስ ትርጓሜ ለመሆን አይደለም። አላማዬ ቅኔ ነው የመወደው ብሉይ ደግሞ የተማርኩት ለቅኔው ስለሚረዳ ነው አይደለም ያሉኝ። ምክንያቱም ቅኔ ታሪክ ይወዳልና ና ብሉይ ኪዳን ደግሞ የታሪክ መጽሐፍ ነው የሚባለው። በብሉይ ኪዳን የተፈጸሙ በጣም ብዙ ሺህ አዲስ ኪዳን 33 ዓመት ከሶስት ወር ክርስቶስ ያደረገውን አጭር ነገር ነው፣ አጭር መረጃ ነው የሚሰጠው። ብሉይ ኪዳን ግን በዝርዝር ጉዳዮች ላይ የጦርነት አይነት፣ የተአምራት አይነት በጣም ብዙ የተደረገ የነገስታቱ፣ የነቢያቱ ታሪክ ብዙ ያለበት ስለሆነ ለቅኔ ያዳብራል ይባላል እና ለዛ ብዬ ብሉይ ገባሁኝ፣ ብሉይ ተማርኩኝ። እንደገና ደግሞ በሌሎች አባቶች ደግሞ አየለም ሀዲስም ቢጨመር አይከፋም አሉኝና ጠቆሙኝ፣ ሀዲስ ገባሁኝ። አሁን መጨረሻ ላይ ግን ያላሰብኩትን በፊት ቅኔ የነበር የማስተምረው አሁን ግን በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሀዲሳት ትርጓሜ መምህር የገባኝ የገባኝን መምህር ነኝ ገባኝን የገባኝን ታዲያ ይህን ታሪካቸውን ከዚህ ቀደም ስለነገሩ አሁን ደግሞ እንደገና ስናገኛቸው መጋቢያ አዲስን አንድ ሁልጊዜ በአእምሮ የሚመላለስ ብዙም ሰው የሚጠይቀው አለ። አሁን ሃይማኖትንና ፖለቲካን በተመለከተ ብዙ ጊዜ ፖለቲካ የሚለው ቃል በሃይማኖት ሰዎች ዘንድ ይፈራል። እንደ ኮረንቲ ነው የሚባለው። ለመሆኑ መጋቢ አዲስ የሃይማኖት ሰው፣ የቤተክርስቲያን አባቶች ለፖለቲካ ሩቅ ናቸው ወይንስ ሩቅ መሆን አለባቸው? አይገናኝም? ከመጋቤ ሐዲስ እሸቱ አልማየሁ ጋር በዜማ ቀማሪው ባለቅኔና ሊቁ ቅዱስ ያሬድ መታሰቢያ ስነ ስርዓት መነሻነት የጀመርነውን ወግ እናገባድ እንጂ፣ ለሁለተኛው አቢይ ርዕስ የአገር ጉዳይ ለተሰኘው አዲስ ተከታታይ ዝግጅታችን መንደርደሪያ አዲሱ ቀደም ብሎ ለወረወረው ለሰማችሁ ጥያቄ ምላሽና ሌሎች ቁም ነገሮች ቆየት ብለው ይመለሳሉ። አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። ነገ ሰኞ መስከረም 16 ደመራ ነው። ቅድም እንዳል ነው በዓሉን ለምታከብሩ የክርስትና እምነት ተከታዮች በሙሉ ከወዲሁ እንኳን አደረሳችሁ እንኳን አደረሳችሁ። ንጉሴ አክሊሉ ከአዲስ አበባ በራዲዮ መጽሔት ወጎች ማሳያ መስኮቱ የምሽቱን ደመራ ቅንብር ይዞ ብቅ ብለዋል። እንደምናመሸ ንጉሴ፣ እንኳን ለብርሃነ መስቀሉ አደረሰ። እንኳን አደረሰ አሉላና አዲሱ። እንኳን ለብርሃነ መስቀሉ አደረሳችሁ። እንደምታውቁት አዲስ ዓመት ከተበሰረ ዘመን በዘመን ከተሞሸረ ዘመነ ዮሐንስ አልፎ ዘመነ ማቴዎስ ከተቀየረ በሌላ በኩል ደግሞ 2008 ዓ ም ተሰናብቶ 2009 ዓ ም ከተደመረ እነሆ ልክ ዛሬ 15 ቀን ሆነ። እስኪ ወደ ታሪኩ እንግባ። ኖኅ አዲስ ዓመትን አበቦች አብበው ማክበሩንና የእንጨት መሥዋዕት ማድረጉንም የታሪክ ተመራማሪው ፕሮፌሰር ፍቅሬ ቶሎሳ በቅርቡ ባሳተሙት መጽሐፋቸው ላይ ያብራራሉ። በመላ ኢትዮጵያ የአዲስ ዓመት ሥርዓት መቀበያን ታሪክ በሰፊው ነው የሚያብራሩት። አሁን አሁን የደመራ በዓል ወደ መስከረም ዐሥራ ስድስት ቀን ተዛወረ እንጂ ደመራ የሚደመረው በአዲስ ዓመት መጀመሪያ መስከረም አንድ ቀን ነበር ይላሉ ፕሮፌሰር ፍቅሬ ቶሎሳ በአዲሱ መጽሐፋቸው። ይሄ እንግዲህ ወደፊት ምሁራንንም ሌሎች ምሁራንን ይዘን የምንወያይበትም ይሆናል። የዛሬ እንግዳዬ መላከ ምክር ከፍ ያለው መራሂ ደግሞ በክርስትና ሃይማኖት ልቧ የተቃጠለው ንግሥት እሌኒ ነገረ መስቀሉን ዱካውን ለማጥናት ከቁስጥንጥንያ ወደ ኢየሩሳሌም መጓዟን ያስረዳሉ። በሌላ በኩል ደግሞ ነገረ መስቀሉ መጋቢት አስር ቀን ተገኝቶ በዓሉ ደግሞ መስከረም 16ና 17 የሚከበርበትን ምክንያት መላከ ምክር ከፍ ያለው መራሂ ሲያስረዱ አስኮፍራ የተገኘው ብዙ ድካም ይጠይቃል። ለዘመናት ደለል ተጭኖታል። መጋቢት አስር ቀን ተገኘ። መጋቢት አስር ቀን ከተገኘ በኋላ እንደምታውቀው በአብይ ጾም ተርላ ደስታ የለም። በኢትዮጵያ ቤተ ክርስቲያን ሀዘን ነው፣ ጾም ነው፣ ጸሎት ነው፣ ስግደት ነው። ክርስትና እንኳ አይነሳም በአንዳንድ ደብር ከአክብሮታቸው የተነሳ ስለዚህ መጋቢት አስር ቀን በቤተ ክርስቲያን ብቻ በዓሉ እየታሰበ ይውላል። በኦፊሻል ግን ለማክበር አብይ ጾም ተርላ ደስታ የማይገባው የሱባኤ ጊዜ ስለሆነ፣ መስቀሉ እሌኒ ለልጇ ለቆስጠንጢኖስ የምስራችን ችቦ አብርታ በኢየሩሳሌም ተራራዎች እየተቀጣጠለ ችቦ ሁዶ መስቀሉን አገኘሁት ልጄ ደስ ይበል ስትለው፣ እሱም ሳይሆን ሳያድር ተነስቶ ብዙ ገንዘብ ይዞ እናቱን ለማስደሰት ቅዱስ መስቀሉንም ለመሳለም ወደ ኢየሩሳሌም ገስግሶ ሄደ ከዚያ ለእናቱ የቅዱስ መስቀል ቤተ ክርስቲያን እንድታሰራ ገንዘብ ሰጣት፣ ብዙ ገንዘብ። አሁን የላቲን ቤተ ክርስቲያን ያለበት ሆሊ ክሮስ ቅዱስ መስቀል ይላል፣ ኢየሩሳሌም ተሰርቶበታል። ከዚያ የደስታው ተካፋይ ሆኖ ተመለሰ ንጉሡ ቆንስተንቲኖስ። እሷ ግን ከዚያ ቆይታ ቤተ ክርስቲያኗን አሰርታ መስከረም አስራ ስድስት ቀን ቅዳሴ ቤቱ ሲከበር የቅዱስ መስቀልን ባለ ክብር የመገኘቱንም ከቅዳሴ ቤቱ ጋር አያይዛ ቤተ ክርስቲያን መስከረም አስራ ስድስት እና አስራ ሰባት በዓል ፋሲካ ስለሆነ እሱባ ላይ የተለለለ ጾም ስላልሆነ ላይ አክብረዋለች ምክንያቱም ያ በቤተ ክርስቲያን ይከበራል መጋቢት አስር ቀን ነገር ግን ቅዳሴ ቤቱ ሲከበር በአሉ ነገስታቱም ሊቃውንቱም ህዝበ ክርስቲያኑም ተሰብስበው በአደባባይ ያን ጊዜ ያበራችሁ ችቦ ምልክት ይሆን ዘንድ ከፍተኛ ችቦ እየበራ እዩ አበባዬ መስከረም ጠባዬ መስከረም እንደምታውቀው ጨለማዊ የክረምቱ ዘመን አልፎ ብርሃን የወጣበት አደራ የፈነደቀበት ትውልድ የሚደሰትበት ውሃ እየጠራ የመጣበት ወርፉ፣ ዶፉ ወርዶ፣ ስለዚህ ከመስከረም ላይ የተከበረበት ምክንያት ይሄ ነው። አመሰግናለሁ። ቀሲስ ከፍ ያለው መራሂ መስቀል በዓል ከ42 ዓመት በፊት አሁን አለበት መስቀል አደባባይ ላይ ነው የሚከበረው። ከዛ ቀደም ብሎ በነበሩት ዓመታት ግን አራዳ ጊዮርጊስ ነበር የደመራ በዓል የሚከበረው። ደመራው የሚቀጣጠለው ንጉሠ ነገሥቱ በፓትርያርኩና በሊቃነ ጳጳሳት ታጅበው ደመራው ቦታ ደርሰው ፓትርያርኩ የደመራውን ችቦ አቀጣጥለው ይሰጧቸዋል። እሳቸው ደመራውን ያቀጣጥላሉ። የአዲስ አበባ ከተማ ህዝብ በአስር አውራጃዎች ተከፋፍሎ እንዳሁኑ ልደታ፣ የካ፣ ቂርቆስ ይባል ነበርና፣ ልዩ ልዩ ትርኢቶችን ያሳይ ነበር። የህዝብ በዓል ነበር። ታሪካዊ በዓል ነው። ከሁለት ዓመት በፊት ጀምሮ ደግሞ ዩኔስኮ መዝግቦት በዓለም ቅርስነት ተይዟል። አድማጮች የዛሬውን ዝግጅቴን በዚሁ አበቃለሁ። ንጉሴም በድጋሚ እናመሰግናለን። የሪስጥልን ንጉሴ መልካም በዓል ከነመላው ቤተሰብህ። አሁን ወደ ቀጣዩ ቅንብር ነው የምናልፈው። ወደ ኢትዮጵያ የማይመለስ መሆኑን ባለፈው ሳምንት ለአሜሪካ ድምፅ በሰጠው ቃል ይፋ ያደረገው የሰው ለሰው ተዋናይ በመድረክ ስሙ መስፍን ዝና ብዙ ጸጋዬ ሌላው የምሽቱ እንግዳችን ነው። በዚያ ውሳኔውና በሌሎች ጥበብ ነክረሰ ጉዳዮች ዙሪያም እንወያያለን። እንግዲህ ዝና ብዙ ከነ ቤተሰቡ ነው እዚህ የመጣው። ባለፈው ሳምንት እዚህ ላይ እንደገለጥ ነው ለቪኦኤ ቃሉን ሰጥቷል። ለምን አትመለስም በሚል ብቻ ነበር የሰራ ነው። አሁን ግን ለምን አትመለስምን ጠበቅ አድርገን ያልጠበቅነውም ሌላ ርዕስ ከች ብለዋል። በጣም እንጂ ሌላ የጥበብ ዘርፍ ጥበብ ዘርፍ ሰፋ አድርገን ነው የምናዋየው። ወደ ጥያቄው እንሄድ። አዲሱ ለአድማጮች ለማሳሰብ ውይይት ውስጥ መገለጡ አይቀርም ግን ወደነ የምንገልጠው ሶስተኛው ሰው በጣም ራሳቸውን የተወውቃሉ። ባለፈው ጊዜ እንግዲህ በሬዲዮም ገልጠናል፣ በዜናም ተሰርቷል። ያንተ ዚህ አገር መቅረት ኢትዮጵያ መመለስ እንዳልፈለግ ከዛ ጋራ ለዛሬ የራዲዮ መጽሔት አድማጮች የምትገልጥልን ወይም ተጨማሪ የምትሰጠን አስተያየት ካለስ በእኔ ላይ የደረሰ የለም ለማለት አይደለም። እዛ ኮ በብዙ ኢትዮጵያውያን ላይ ብዙ መሳደድ ይደርሳል በተለያየ ምክንያት፣ የህዝቡ ያለግባብ በመጨፍጨፉ ሁኔታዎቹ እንትን አሉ እንጂ እኛ ኮ እየተሳደድን ነው የምንኖረው። በእኔ ላይ የደረሰም ነገር ይኖራል። አንዳንድ ወገኖች ከእኔ ጋር ተያያዥነት ያላቸው ከዛ አካባቢ ራቅ የሚሉ ነበሩ፣ በዛ የተነሳ ነው። በትክክል በአንተ ላይ የደረሰውን መግለጥ ይቻላል። እንደው በዚህ አጋጣሚ በእኔ ላይ የደረሰው እንግዲህ በተለያየ ምክንያት ያው መጠየቅ መፈለግ ሁል ጊዜ ወንጀለኛ ለማድረግ መሞከር እንዲህ እንዲህ አይነት ነገሮች እና በሙያችን ላይ ተጽዕኖ ማሳደር ይሄ ይሄ የመሰሉ ነገሮች በጣም በከፍተኛ ሁኔታ ነው የሚደርሱት ያው አሁን ደግሞ በተለይ ደግሞ በሚደርስበት አካባቢ በአማራ አካባቢ የዛ ተወላጆች ስለሆን አሁን ደግሞ ነገሩ ሊበስ ይችላል የበለጠ እኔ ከመጣው በኋላም ፖሊስ ሁሉ እንደሚፈልገኝ ተነግሮኛል መኖሪያ ቤታችሁ ሄደው መጥሪያው አወጡ። ለምን የእኛ ፕሮግራም ከተላለፈ በኋላ ነው ወይንስ አይ በፊት በፊት? ኧረ እኔ ገና እንደመጣሁኝ ለምን ይሆን ታውቋል? ምክንያቱ ምክንያቱ አልታወቀም። ሁልጊዜ ምክንያት ነው የሚፈለገው ለተለያየ ነገር እና ፖሊስ እንደሚፈልገኝ መጥሪያ እንደመጣ ሁሉ ነግረውኛል። ጀመር ነው ስራ ሁሉ አለ። አሁን እንደ አዲስ ድራማ ሁሉ ጀመር ነው አለ። ምን ይባላል? ምን ይሰኛል? ዘመን የሚል መተላለፍ ጀምረዋል። አሁን በቅርብ ነው መተላለፍ የሚጀምረው። እሱን አሁን የተወሰነውን ግማሹም ሰርቼ የመጣሁት እንደው በእሱ ላይ ዘለግ ያለ ጥያቄ ያለኛሉ። እንደውም ዘመን የሚባለውን ድራማ ተሰርቶ ተቀርጿል። ግን መተላለፍ መጀመሪያው አሁን ነበረ እንዳላችሁት ለመወሰን ቀርቶ ቤትንም ጥሎ ባንድ መቶ መወሰን ከባድ ነው። ነገር ግን ምርጫ የለም። ይህንን ሁኔታ እያየህ መተባበርና መስማማት ወገኖቻችን ናቸው ማለት እምልህ በጎሳ በምናምን ሳይሆን አንድ ሜትን ቦታ የሚጎዳ ሰው ወገናችን ነው። ሰው መብቱን በመጠየቅ ስሜቱን መግለጽ አለበት። መብቱ ሊሆን ይገባል። መብቱ ሊሆን ሰዋዊ መብቱ ነው። የሰውነት መብቱ ነው። በሰውነት መብቱ ላይ አንተ ማን ነህ? ሌላ አይነት እርምጃዎች ሳይወስድ በመጠየቁ ብቻ ይህን ያህል ስቃይ መድረስ የለበትም። አሚና፣ አንቺስ ከባለቤትሽ ጋር መክራችሁ ይህን ውሳኔ ስትወስኑ በአንቺስ በኩል ምን አይነት ስሜት አሳደረ? ቀላል ውሳኔ እንዳልሆነ በአዲሱ ጥያቄ እንደተነሳው ግልጽ ነው። በእርግጥ ውሳኔው ይከብዳል፣ ግን ይሄ የሀገር ጉዳይ የሕዝብ ጥያቄ ነው። እዛ ህዝቡ እየተጎዳ እያየን እኛም እንደ ወገን ይሰማናል። የእነሱ ጉዳት የኛ ነው። ስለዚህ ያንን በማገናዘብ እኛ በጣም ስላዘንን ስለተሰማን፣ ያንን ከወገናችን ጎን ሆነን እዚሁ ቢከብድም ያለንበት ሁኔታ ሳያሳስብን እዚሁ ለመቅረት ወስነ ነው። ስለ ሄመደነስ ምን ያሰብሹ ነገር አለ እንደው ስትቀሩ አብራችሁ እሷ እንዴት ትሆናለች? አስተዳደቧን በተመለከተ ትንሽ የምጫጠገ አድርጊ በእርግጥ ያሳስባል ግን ያው ሁለታችንም እንግዲህ ተጋግዘን ለልጃችን የቻለውን መስዋዕት ከፍለን ሀገሯ እንዳለች ምንም ሳይቆልባት እናሳድጋታለን ከእግዚአብሔር ጋር ብለን ተስፋ እናደርጋለን። አዲስ ህይወት ሲጀመር በሙያ የለመዱትን ነገር መስራት ማቋረጥ ጭምር ድረስ ይሄዳል። ና በሱስ በኩል ምን አሰብ ኢትዮጵያ ውስጥ ግን የተፈለገውን ያህል እኮ አትሰራም። በሀገራችንም ላይ ቢሆን በተለይ በአርቱ ላይ ከባድ ፈተና ነው ያለው ብዙ አርቲስቶች በስራቸውና በኑሯቸው የሚደሰቱም አይመስለኝም። እኔ በእርግጥ ሁለት የተለያየ ሙያ ነበረኝ። ወደ ንግዱም በንግዱም ዘርፍ ነበርኩኝ። አሁን ለጊዜው አዲስ ለመጀመር ፕላን ላይ ነበርኩ እንጂ ወደ ፊልሙ አመዝኜ ሬስቶራንትም ነበረኝ። ጥሩ ባለሙያ ነኝ። ባለሙያ ስትል የምግብ ዝግጅት እና ይታወቃል። ሬስቶራንቴ ማዘጋጀት ብቻ አይደለም። አለ እፈጥራለሁ ምግብ እኔ እምለው እንደው እንደዚህ ላይ ትንሽ ስጋ በሬ ለምኔ ነው የሚል የፍየል ቁርጥ እንደምታዘጋጅ ልክ ነኝ። አዎ በሬ ለምኔ ነው የሚባለው። መጀመሪያ የከፈትኩት እንግዲህ እኔ እኔ ፍየል በሬ ለምኔ የሚባለውንም የመጀመሪያው በጥሬ ስጋ የሚቀርብ ሁሉም አይነት በሁሉም አይነት የፍየል ምግብ አዎ፣ የፍየል ሆኖ በሁሉም ነገር በክትፎም፣ በቁርጡ፣ በምን ሁሉም በሁሉም አሚና፣ አንቺ እዚህ ላይ እጅ አለበት እንደ ይሄ ነገር ይሄ ባለቤቴ እንግዲህ በጣም ባለሙያ ነው፣ የታወቀ ነው። እኔ እንኳን ሲወልድ እሱን ያረሰኝ ዘርቶ የሚያበላኝ እንግዲህ እሱ ነው። ገንፎ ገንፍቶ አሁ ለሙያ እቷ እናቷ መጥተው ሊያርሷት ሲሉ አይመችኝም ትላለች፣ አንተ ነህ የምትለው ቤት Tuppjämn የቤት ሰራተኛም ያለችን ቢሆን ምግብ ለእኛ ትሰራል። ነው ይሄ ምናልባትም አዲሱ ያነጋግረናል። የመጣችሁበት አለም የሚጠይቅ ነው የሚፈቅደውም ነው። ነገር ግን ኢትዮጵያ ውስጥ ያን ያህል ብዛም አይደፈርም ና ምግብ ማብሰያ ክፍል ውስጥ ወንድ ልጅ አይግባ እስከ ማለት በባህል በልማድ የመግፋት ነገር ነበር። ና ወደዚህ ሀገር ሲመጣ ብዙዎች የሚቸገሩበት ነው። በቀላሉ መልመድ የሚቻለው ሙያ ሳይቻል ይመጣ ና እዚህ ግራ መጋባት አለ። አዲስ ህይወት ሲጀመር አገሩ ግን ግድ ይላል። ምግብ እንኳን ለቤታችን ሰራተኛችንም እኔም ስራውን ነው የምትበላው እንጂ ምግብ አትሰራልኝ። አሉላ ጥሩ ነገር ነው የተናገረው። ይሄ ሀገር ይመቻል፣ ደግሞም ግድ ይላል። አንዳንድ ሰዎች ሽለው ዘልቀዋል። እንግዲህ እግዚአብሔር እርቶናል። አዲስ ሚኒስትር እየወጣ ነው ደለም አደለ? እስኪ ንገረን። እንዴት ቻልክ? የሚስብ የሚመስለኝ አልፎ አልፎ ሲገጥመን ወላጆችም ትንሽ ፈጣ ያሉ ከፈት ብለው ግድ የለም ምግብ ቤት ምግብ ማብሰያ ቤት መምጣት ትችላለ የሚሉበት፣ ካልሆነ ቤተሰብም አይፈቅድም፣ ያና ያበረታታ፣ እኛም ደፍረን አንገባም። እኔ በልጅነቴ እናቴ በጣም የታወቀች ባለሙያ ነበረች፣ አስታውሳለሁ። በጃንሆይ ጊዜ ሁሉ ምግብ ውድድር ነበረ፣ ተሸልማለች እና አዲስ አበባ ነበር። ከዛ ጎንደር ደግሞ ሆቴል ከፍታ ነበረች። እናስተዋወቃቸው በስም ወይዘሮ ምንትዋብ ንቃሽ ትባላለች። ምንትዋብ ምግብ ቤት ጎንደር ውስጥ እና በጣም የታወቀች ነች። ለብዙ ዓመት ሰርታለች። አሁን በሕይወት የለችም። ስድስት ወሮ ናት ከሞተች እና እኛ አዲስ አበባ ነው የተወለድ ነው ይዛን ሄደች። የቤተሰቦች ሀገር ስለሆነ ጎንደር ማለት ነው። ስለዚህ እሷ ጋራ ያለሁም ልጅ ሆኜም ምግብ ራሴ አዘጋጅቼ መብላት አዘወትር ነበር። ወድ ነበር ግን ሳድግም፣ በደሜ ውስጥ አለ። በቃ የምግብ ስራ ለእኔ እንደ ስራ ላይ ው መዝናኛ ነው እና ያዝናናኛል። ለዚህ ነው ቤቴ የምሰራው ምንምለው፣ እኔ ምግብ ስሰራ ያዝናናኛል። ያ ደግሞ በኋላ ወደ ሆቴል ወደ ሬስቶራንትነት ተቀየረ። እዛ ብዙ አዳዲስ ምግቦች መፍጠርም ችሎታው የፈጠራው ነገር ምናልባትም ወደ ጥበቡ የሚጠጋልና እስኪ ስለ እሱ ለቀም ሻል ምን ምን ፈጠርግ? ብዙ ምግቦች አሉ። ሽሮ ሲኮራ የሚባላል፣ ከሽሮ አይነት ምስር ሲኮራ የሚባላል። በተለያየ ነገር ምሰራው ፈልጌ አስፈልጌ አለ በሬ ለምን ስፔሻል የሚባላለ በድፍን ያበሻ ሽንኩርት ምሰራው በጣም የታወቀ ስሙን አጣለሁ። እና ብዙ ብዙ ነገር አለኝ መፍጠር እወዳለሁ። ሰ ውጭ ደግሞ ምግብ ማጣፈጥ ነው ወደ ምችል እኔ ሳሎን እንግዲህ እኔ ቤት መጥተው የሚበሉ ጓደኞቼ ወይም ደግሞ የእኔን ሬስቶራንት የሚያውቁ ሁሉ ይገረማሉ። ኢትዮጵያ ውስጥም በቃ ሬስቶራንቱ አሁን በተወሰነ ጊዜ ዘግቸው እያለሁ፣ በቃ ልመና ነው በየመንገዱ ባክ ክፈትልን። ምክንያቱም ጥሩ አድርጌ ነው የምሰራው፣ በንጽህናም የታወቅኩ ነኝ። ስለዚህ በደንብ ሰራለሁ። ለምን ዘጋ? ወደ ሌላ ዘርፍ ልቀይር ነበር። አንድ አስር ሬሲፒዎች አሉ። ምክንያቱም ፍየል በእኔ ጀማምር እኔ በነጻ ያህል ይሰጠኝ ነበረ። ገለምሶ መቻራ እየሄድኩ የሚበላው ሰው የለም ማለት በሶስት መቶ ብር ምገዛው ዛሬ አስራ አምስት ሺ ብር አይሸጥ አልተለመደምና። እሺ አሁን ግን ፍየል እስከ አስር ሺ ብር ይሸጣል ተለመደ። ስለዚህ ያንን ገዝተህ እንደ ገና ለመሸጥና ለመለወጥ የማይሆን ነገር ነው። ያን ጊዜ የነበረው እኔ በምሰራበት ጊዜ የነበረው ፍየል አይነትም የለም። ስለዚህ አሁን ወደ ሌላ ምግቦች፣ ወደ አስር ሬሲፒዎች አዘጋጅቼ ነበረ እና ሌላ ሬስቶራንት ልከፍት ነው ለየት ያለ ጉዞ ላይ ነበር ው የአበሻ ምግብ ሆኖ በጣም ልዩ። እንደው አንዱ ነገር አንዱን እየወለደ ወደ ሌላ ጉዳይ አስገባን። ሌላ ጉዳይ ሳይሆን ይህ ሁሉ የምትጠየቅበት ወይም እንደት ነግረን የምንፈለገው ጉዳይ ነው። ከመቅረታችሁ ጋር በተመለከተ አንተ እንዳልከንም እኛም እንደምንሰማው እንደምናውቀው ጥሩ ኑሮ አለ፣ ንግድ አለ። በድራማው በቂ ገቢ ታገኛለህ። ምን ልሁም ብሎ ነው የሚል ሰው ይኖራል። ምን ሆነ ወይም በግሉ ምን ደረሰበት የሚሉ ሰዎች አድማጮች ከሰው ለሰው ተዋናዩ ከዝናህ ብዙ ጸጋይ በመድረክ ስሙም መስፍን ጋር የጀመርነውንም ሰዓት ገደበንና አልቋጨንም። ለአሁኑ እንግዳችን እናመስግነን። ለቀሪው በቀጣይ ፕሮግራማችን መልሰን ልናቅርብ ቀጠሮ እንስጥ። እናም በዚሁ ወደ አዲሱ ልዩ ተከታታይ ውይይታችን እንውሰዳችሁ። አነጋጋሪነትና አሳሳቢነቱ አይሎ ቀጠለ እንጂ ሁነኛ መቋጫ ፍለጋው ወዳልተቋጨው ወደ ሰሞንኛው የኢትዮጵያ ጉዳይ እናምራ። የአገር ጉዳይ፣ የሰሞኑ ውሎና ክራሞት ለተሰኘው በኢትዮጵያ ጉዳዮች የሚጽፉና በሚጠበቡበትም የሙያ መስክ ለብዙዎች ጥቅም የሚውሉ ኪናዊ ሥራዎቻቸው የሚታወቁ የአገርና የሕዝብ ጉዳይ ግድ የሚላቸውን በምንጋብዝበት ልዩ ተከታታይ ፕሮግራማችን በዜማ ቀማሪው ቅዱስ ያሬድ ጥበብና ለሁላችንም የሚሆኑ ሌሎች ቁም ነገሮች ዙሪያ ያወያዩን መጋቤ ሐዲስ እሸቱ አለማየሁ ተመልሰዋል። መጋቢያ አዲስ እንደጋግመን የያዘ ናቸው። ለምን አንድ ከተያዙ በኋላ መልቀቅ የለብንም በሚል ይመስላል። አንድም እሱ ነው፣ ሁለትም አንድ በተረቱ መሆናቸውና ጥልቀት ያለው ሀሳብ ማመንጨታቸው ብቻ ሳይሆን በዚህ ፕሮግራም ጠባይ እንዲህ ያለ አሳሳቢ ጉዳይ አገር ላይ ሲከሰት ያገባኛል የሚል በግልጽነትም በቀና መንፈስም ነገሮችን መርምሮ አመዛዝኖ ሌሎችን ለውይይት የሚጋብዝ እንግዳ ነው ፕሮግራሙ የሚፈልገውና ለዚህ ተስማሚ ሆነው በመገኘታቸው ደስ ብሎናል። ብዙ ጊዜ በቤተ ክርስቲያን ሙያ ብቻ የተወሰኑ አለመሆናቸው በሌላው በተቀረው በዓለም ያለውን ነገር ደግሞ ጠለቅ ብለው የሚመረምሩ ሰው በመሆናቸው በጣም የሚያስመሰግን ሙያ ነው ያላቸው። አድማጮች እንደሚወዷቸው ተስፋ እናደርጋለን ተስፋ እናደርጋለን። ታዲያ በሩ ይከፈታ የግቦ መጋቤ አንድ ሁልጊዜ በአእምሮ የሚመላለስ ብዙም ሰው የሚጠይቀው አለ። አሁን ሃይማኖትንና ፖለቲካን በተመለከተ ብዙ ጊዜ ፖለቲካ የሚለው ቃል በሃይማኖት ሰዎች ዘንድ ይፈራል። እንደ ኮረንቲ ነው የሚባለው። ለመሆኑ መጋቤ አዲስ የሃይማኖት ሰው የቤተ ክርስቲያን አባቶች ለፖለቲካ ሩቅ ናቸው ወይምስ ሩቅ መሆን አለባቸው? አይገናኝም? ትንሽም ባለፈው በዓል ላይ ጣል ጣል ሲያደርጉ ሰምቻለሁና በዛ ላይ እስኪ የእርሰውን ግንዛቤ። እንግዲህ በሌላም መድረክ ላይ የተናገርኩትን ሀሳብ መልሼ ልንገርህ። ለምሳሌ እኔ አሁን አሜሪካ ብኖር አሜሪካዊ ሰው አማኙኝ መኖር ነው የምፈልገው። ሶስት ነገር ማለት ነው። አሜሪካዊ ብሆን የአሜሪካ ጉዳዮች በጠቅላላ ይመለከቱኛል አሜሪካ ብትነሳ አሜሪካ ብትወርቅ አሜሪካ ብትጠግብ አሜሪካ ብትራብ ይመለከተኛል እንደ ሰው አለም አቀፋዊ ጉዳዮች ይመለከቱኛል ለምሳሌ የግብፅ ፒራሚድ የቻይና ግንብ የሚመለከተኝ ሰው ስለሆንኩ ነው ምክንያቱም እንስሳት አልሰሩትም አራዊት አልሰሩትም ሰዎች ናቸው የሰሩት የእኔ ኩራት ነው እንግዲህ ሰዎች በመስራታቸው ምክንያት ማለት አማኝ በመሆኔ ደግሞ መጽሐፍ ቅዱስ ክርስትና የኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ትመለከተኛለች እንግዲህ እንደ ሶስቱም ሆኖ ማሰብ ሲቻል ነው ሰው ልክ ተመጣጣኝ ኑሮ እየኖረ ነው ብዬ የማስበው። እንደ ኢትዮጵያዊነቱ እንደ አማኝነቱ እንደ ሰውነቱ ማሰብ ሲችል ማለት ነው። እንግዲህ በፖለቲካና በሃይማኖት መካከል ልዩነት አለ የለም? ብዙ ጊዜ ብዙ ሰው የሚከራከርበት ጉዳይ ነው። በመጽሐፍ ቅዱስ ለምሳሌ እነ ዳዊት፣ እነ ሰሎሞን፣ ቤተ መቅደሱን የሰራው ነቢይነት ጭምር ያለው ዳዊት ንጉሰ ነገስት ነው። እንግዲህ በአንድ በኩል ንጉስ ነው፣ በሌላ በኩል ነቢይ ነው። እንግዲህ ፖለቲከኛም ነው ነቢይም ነው ማለት ነው። በሌላ ቋንቋ ግን አሁን ከእለት ዕለት ከእለት ዕለት ከእለት ዕለት ፖለቲከኛ ማለት እንደው በገጠር በገጠራውን በአገር ቤት ፖለቲከኛ ነው ከተባለ አንድ ሰው ምን ማለት ነው? አዲሱ ፖለቲከኛ ካለ እንደ ውሸትም ውሸታም ማይጨበጥ ማይዳይ ተደርጎ ተወስዷል። በእርግጥ ፖለቲካና ሃይማኖት ምን ልዩነት አለው ብያ ምን አለሁ እኔ። ፖለቲካ ብዙን ጊዜ ሂደቱ አያሳስቡ ውጤቱ ላይ ያተኩራል። ሃይማኖት ግን ሂደቱን ከውጤቱ ጋር ማጣጣም ይፈልጋል። ምን ማለት ነው? ለምሳሌ አንተ አዲሱ ጥሩ ሰው ነው የሚባለው ፖሊስ አልያዘውም ማለት ነው፣ ወይስ ወንጀል አልሰራም ማለት ነው የሚለውን ማየት ያስፈልጋል። አሁን ለምሳሌ ምርጫ ዘመቻ ትሰማለ። አሁን እናንተ ማገር ምርጫ ዘመቻ እየተካሄደ ነው። አገር ቤትም እንሰማለን መንገድ እናሰራለን፣ ድልድይ እናሰራለን። ምንነሰ አሁን ያሰው ከተሾመ በኋላ ያሰራል አያሰራም የሚለው እዞም። ሃይማኖት ግን የሚያሰራው ነው አሰራለሁ የሚለው እንጂ የማያሰራውን ያሰራለሁ ላይ አይችልም። አይ ለጊዜው ላምልጥን የምንቸገር ድልድይ ያሰራለሁ ብዬ ብሎ መዋሸት አይችልም። ሂደቱን ከውጤቱ ማዛመድ ይፈልጋል። የትንፍጩ ዶቄቱን አንጮ የፖለቲካ ጉዳይ ነው። ሃይማኖት ግን የትንፍጩ ዶቄቱን አንጮ አይደለም። የሚፈጭበትን ቦታውን ለማወቅ ይፈልጋል። የት ነው የሚፈጭሩ፣ ጥቦችን የሚነኩት ብዙ እንጠይቀው ያደርጋል። መጋቢ አዲስ ወንዝ ለሌለበት ድልድይ አሰራለሁ ብሎ የሚነሳ ፖለቲከኛ አለ። ከንፈሬን አንብቡ የቀደሙት ቡሽ ናቸው። ከንፈሬን አንብቦ በአማርኛ ገልጽ፣ ቀረጥ አልጨምርም ወይም ታክስ አልጨምርም ብለው በኋላ የሆነውን ነገር ተጠያቂ ሲያደርጓቸው ነው። ሂደቱና ውጤቱን አያገናኝም ነው እንደ ሰው ወደሚለው ትልቅ ግዙፍ ሀሳብ፣ ቅድም ያሉት የሂደቱ ወሳኝነት፣ ቁልፍነት ለሚመጣውም ነገር ተጠያቂ መሆንን የእምነት ቤት እንዲከተል ለተከታዩም ልትሰጡ የምትፈልጉትም ነገር ይያያዛልና፣ ግን እስቲ ከሰውነቱ ጋር እንሄድ። ተጽዕኖ አድራጊነት ተሰሚነት የመንፈስ አባቶች፣ የትኛውም እምነት መሪዎች ሊሆኑ ይችላሉ። ተሰሚነታቸውና በማህበረሰብ ላይ ተጽዕኖ ማድረግ መቻላቸው ሁለተኛ ድርብ ኃላፊነት ይሰጣቸዋል። ሰው ሲጎዳ በእምነቱ ብቻ ሳይሆን በኑሮ ሲጎዳ፣ ሲበደል፣ ሲወድቅ፣ ሲነሳ ማንሳትና ወደሚቀጥለው መንገድ እንዲያይ ማድረግም እንደ ኃላፊነት ይቆጠራልና አንዳንዴ ፖለቲካ የሚባለው ቅድም እንዳሉት ቃሉ ትክክለኛ ትርጉሙን ከማግኘትና ካለማግኘቱ ጋር የሚያያዝ ይመስለኛል። የመሸሹ ነገር ወይም ደግሞ ከስልጣን ጋር መያያዝ የለበትም። ከቀጥታው ነገር ጋር በተያያዘ ኃላፊነት የለበትም ወይ? እንዲያውም እንደዚህ ተሰሚነት ያለ ሰው፣ ተጽዕኖ አድራጊ ሰው ቀጥተኛ አቅጣጫዎችን ለሚቃወም፣ ለሚደግፈው መንገድ ማሳየት የለበትም? እሱን ነው ምልህን። ያ እውነት ነው። ይህን እኮ ነው ለምሳሌ እኮ እንደ መለኪያ እኮ አሉን። አሁን ከመጽሐፍ ቅዱስ የምንወስዳቸው ሰዎች አሉ። ለምሳሌ ከብሉይ ኪዳን ኤልያስን ከሐዲስ ኪዳን ዮሐንስን መውሰድ ትችላለን። ዮሐንስ የነበረው በሄሮድስና በሄሮድያዳ ዘመን ነው። ኤልያስ የነበረው በአካብና በኤልዛቤል ዘመን ነው። እንደውም ሁለቱን ነቢያት ከሚያመሳስሏቸው ነጥቦች መካከል ያኛውን በንግስትና በንጉስ ፊት፣ ይህኛውን በንጉስና በንግስት ፊት ሳያፍሩ ሳይፈሩ መናገር ነው የሃይማኖት ሰው እሱ ብሎ መናገር አይችልም፣ ይላሉ ሊቃውንት። ሲያብራሩ አንተ ነው ብሎ መናገር የሚችለው። ለምሳሌ ያጠፋው አሉላ ከሆነ ባለስልጣኑ ለአዲሱ አሉላ እኮ እንደዚህ እንደዚህ አጠፋ ብዬ መናገር አልችልም። በሃይማኖት አንተ ጋር መጥቼ አንተ እያልኩ አቅርቤ በአንደኛ መደብ ነው የሚነገረው። ለባለቤቱ ነው የሚነገረው በሃይማኖቱ የሚፈቀደው። ዮሐንስ መጥምቅ ሄሮድስን ኢይደልወከ ታውስብ ብእሲተ ፊልጶስ የወንድም የፊልጶስን ሚስት ማግባት አይገባህም አንተ ብሎ በአንደኛ መደብ ነው አንቀጹ የሚጠቀመው። ኤልያስም አካብ ጋር ሄዶ ምንድን ነው ያለው? አንተ ናቡቴን ደሙን አፍስሃል። እንዲህ የናቡቴን ደም እንዳፈሰስከው የአንተም ደም ፈሶ ጋለሞቶች በደም ይታጠቡበታል። አንቺ የናቡቴን ስጋ ቀን ውሾች ሌሊት አራዊት ጅቦች እንዲበሉት እንዳደረግሽ ሁሉ እንዲሁ አንቺንም በክብር የሚቀብርሽ ይጠፋል። አራዊት ይበሉሻል፣ መጫወቻ ያደርጉሻል አለ። እንደተናገረውም ኤልዛቤል ወድቃ ሙታ ባደረችበት ቦታ እንኳን ሬሰው አሊ ግን ቁርጭምጭሚቷ ብቻ ነው የተገኘው ላል። መጽሐፍ ቅዱስ ዮሐንስ ምሄሮር አደረገው እንደዚህ ነው። አሁን የእኛ ዘመን የሃይማኖት ጉዳይ ለምን ተሰሚነት አጣ ሲባል ሚዛናዊነት እያጡ ሄዱ። ሰዎቹ መካከል ላይ መቆም አልቻሉ፣ ወደ አንዱ በኩል ያዘማሉ። ለማስታረቅ ደግሞ እኔ ለምሳሌ አንተና አሉላ ብትጣሉ፣ ለማስታረቅ አዲሱ እኮ በጣም መጥፎ ሰው ግን ለምን አታታረቁም ብልህ፣ እኔ አስታራቂነት አይደለም የአስታራቂነት ጠበያው በቃ። ባልና ሚስትም ስታስታርቅ ሰውዬው እኮ አይረባም ግን ለምን አትታረቂውም ካልክ፣ አሁን በተዘዋዋሪ መንገድ ምንድን ነህ አንተ? ቅርጽ መሀል ላይ ቁሞ ነው አስታራቂነት። የሽማግሌ ጠበያው እንደምሰሶ፣ የመካከል እንደ ዳኛ የወል ይባላል መካከል ምሰሶ የሚባለው መካከል ላይ የቆመ አራቱ ማዕዘኖች ምሰሶ መካከል ላይ ነው የሚያገኙት። ለአንደኛው ማዕዘን ጠጋ ካለ ሶስቱ ማዕዘኖች ይወርቃሉ። ስለ ሽማግሌ ምሰሶ ነው መካከል ላይ መቆም አለበት እንጂ አንተኛው አንዱን እየተሳደበ፣ አንዱን እየነቀፈ፣ አንዱ ላይ ምስጋና እያደረገ ይህ አስታራቂ መሆን አይቻልም። ግን እኔ አሁን ሁለት ጥያቄ አለኝ መጋቢያ፣ አንዱ ቅድም ጀመር እንዳደረግኩት የሃይማኖት ሰዎች ብዙ ጊዜ እኔ ሃይማኖተኛ ነኝ፣ ፖለቲካ አይመለከተኝም ብለው የሀገር ጉዳይ ማውራት አይፈልጉም። ወይም ደግሞ ወደ ባለስልጣናቱ ሄደው፣ ገስጸው፣ ተቆጥተው ጥፋታቸውን አይናገሩም። ምን አገባኝ ፖለቲካ ውስጥ ይላሉ። ይሄ ትክክል ነው አደለም? ምንም ጥያቄ ደሞ አይደለም። ይሄ እኮ ምንም አንድ ነው፣ ሁለት እኮ የለውም አይደለም። ግን እኔ በሚገሰጽበት መንገድ አንተ ብሎ እንጂ እሱ ብሎ አይነገርም። እኔን ያባባል ብቻ አሁን ሃይማኖት የሚለውን ነው የምነግር። ጥሩ በነገራችን ላይ ዛሬ መሬት ላይ ያለውን እያወራን አይደለም። መቼም እርግጠኛ መሆን ያለበትን ነው መሆን ያለበትን ነው እያወራሁ ያልከው እንጂ እኔ የግራ ቀኙንም ገምግሜ ጭብጥ ላይ ደርሻለሁ። አሁን የምንሰማቸው መግለጫዎች አሉ፣ ከየአቅጣጫው የምንሰማቸው መግለጫዎች፣ ይህንን አፋችንም ሞልት መናገር መቻል አለብን። እኔ ግን በጥቅሉ አለስማ መጋቢ፣ ምናልባት ለአድማጩ ሀሳብም ቀረብ ለማድረግ አሁን በግራና ቀኝ የሚነሱ ብዙዎች ከራሳቸው ሁኔታ ጋር ዛምዶ የሚያነሷቸው ነገሮች ለመመልከት እንዲችል እናድርግ። ወገንተኝነትን እንውሰድ። ወገንተኝነት ሁለት ሊሆን ይችላል። ጉልበት ካለው ኃይል ካለው ጋር መወገን አንድ ነው። በዚህ ጊዜ ተጠያቂነት ይመጣል። የመንፈሳ አባት ይሁን ተራ ግለሰብ ይሁን አቅም ኖሮት እድሉ ኖሮት ሌሎችን በሚረዳ ጊዜ ከጉልበተኛው ጋር ከወገነ እንደሚጠየቀው እናስባለን። የመንፈሳዊ አባትም ላይ ልይ ይችላል ብዬ አስባለሁ ምናልባት ቅድም አዲሱ ለሚያነሳት ጥያቄ ቀጭኗ መስመር ከብዙዎች ወገንተኛ ሲኮን የሕዝብ ወገንተኝነት ሲኖር ለሕዝብ መወገን ለተበደለ መወገንን እንደ ትክክለኝነትም ስለሚታመን ከዛ አንጻር ስ ኢትዮጵያ ብቻ ባንገድበው ለሕዝብ ወገንተኝነት የመንፈስ አባት አቅጣጫ ነው ወይ መንገድ ነው ወይ ወይስ ለተጎዳ መወገን የለበትም ወይ? አንድ አባት ቀጠሮ የተያዘለት ጥያቄ ነው። እንደ ሰሞኑ ሁሉ ከቀደሙት እንግዶቻችን ጋር እንዳደረግነው እናንተን አድማጮቻችንም በያላችሁበት እንድትነጋገሩበትና የየበኩላችሁንም ሀሳቦች እንድትልኩልን ገፋ አድርገንም እንድንወያይ የሚጋብዝ ሌላ ጥያቄ እናክላለን። የዚህኛውን ታዲያ እንደጠቆምነው እንዲያወያይ ጭምር መጋቤ ጀመር ያደርጉልናል። ኢትዮጵያ አሁን ያለው ሁኔታ ውጥረት የነገሰበት መሆኑ ብዙ አወዛጋቢ ነገሮች መኖራቸው ከሁኔታዎች ጋር እያዛመድን ማንሳት ቀለል አያደርገውም። እርስዎ እንደ መንፈሳዊ ሰውም በሕይወት ዙሪያ ባሉ ነገሮች ላይ ጠለቅ ያለ ሀሳብ እንደሚያፈልቅ ሰውም እስኪ ሰፋ አድርገን እንመልከተው። አሁን በኢትዮጵያ ውስጥ የሚታየውን ሁኔታ ከዜና ዘገባዎች ይከታተሉ ይሆናል። ቅድም እንደተነሱት የፖለቲካ አቋሞችን የተለያዩ ቡድኖችን ፍላጎቶች አለፍ ብለን እንድናየ ችግሮች ሲመጡ በተለይ ደግሞ የከፋ ነገር ሊመጣ በሚችልበት አዝማሚያ በተሰሚነት እውቀት በመኖር የሰዎችን ሀሳብ ወደ ቀና መንገድ መምራት የሚችል ሰው ሀሳቡን እንዲያካፍል የምናደርግበት ነው። አሁን ይሄን ጥያቄ የምናነሳሉት የሚያስፈራ የሚመስልም ነገር እናያለን። አንዳንዴ ወደ ጎሳ ግጭትም የሚያመራ የሚመስል ከዚህም ከዚያም የሚሳብ ገመድ ይታያል። ሁኔታዎች ከእጅ ሊያመልጡ ይችላሉ። የከፋ ነገር ሊመጣ ይችላል። ካለፈ ከረፈደ በኋላ የሚደረገው ትንሽ እንደመሆኑ እንደዚያ ያለ አደጋ እንዳይመጣ በሀገር ላይ ችግር እንዳይመጣ የሕዝብም ጩኸት እንዲሰማ እና የተሻለ ነገር እንዲመጣ የሚጠይቁ ሰዎች እንዲሰሙ ያን የማድረግ የተሻለ አቅጣጫ ማስያዝ አቅሙ ያላቸውም ወገኖች እህ ብለው ሰምተው ዘለቄታ ያለው መፍትሄ እንዲያመጡ ምን አይነት ሁኔታዎች ይታይዎታል? ያለ ሁኔታስ እና ካሳሰቦት፣ ምን መደረግ አለበት? ከአዲሱ የመጨረሻ ጥያቄ ልጀምር። ባያሳስበኝ ነበር የሚገርመኝ። እውነቱን ለመናገር እያሳስበኛል። ኢትዮጵያዊ ነኝ። የዛችን ሀገር ጥንታዊነቷን ጠንቅቄ ያውቃለሁኝ። በለጠ ጨምራ፣ እንዲት አድጋ፣ በልጽጋ፣ ተለውጣ፣ በዓለም አቀፍ ደረጃ ድምፅ ኑሯት፣ ሀይል ኑሯት፣ ብርታት ኑሯት፣ ለክብሯ በሚመጥናት ቦታ እንድትገኝ፣ ለታሪኳ በሚመጥናት ደረጃ እንድትገኝ እፈልጋለሁኝ። ይሄ የትናንትና ምኞቴ፣ የዛሬ ምኞቴ፣ የነገ ምህልሜ ነው። እንደገና ደግሞ እንደ ሰውነታችን ልጆች አሉን፣ ቤተሰብ አለን፣ ማሳደግ እንፈልጋለን፣ መኖር እንፈልጋለን፣ ሰላም እንፈልጋለን፣ የሀገሪቱ ዘላቂነት ማየት እንፈልጋለን። በቀደም በሌላ መጽሔት ላይ አዲስ አበባ ተናግሬዋለሁኝ። ባለፉት ሀያ አምስት ዓመታት የለማው የተሰራው ስራ እንዳለ ሆኖ የሰራነው ስህተት ምንድን ነው ብዬ አምናለሁኝ። አንድ ከሚያደርጉን ይልቅ የሚለያዩንን ነገሮች በጣም ያራገብናቸው ይመስለኛል። አሁን አድማጮች፣ ለዚህም ሙሉ ቃሉ የቀጠሮ ነው። ለአሁኑ ግን መጋቢ ሐዲስ ሸቱ አለማየሁን ለጊዜያቸው በእጅጉ እናመሰግናለን። በሌላ ፕሮግራም እንግዲህ መልሰን ለማምጣት አናመነታም። ጥሩ ፕሮግራም አለ አብረን የሰራነው አልነግርህም። ለዛሬ የሌለሁበት ነው ብዬ እንግዲህ ልቆጭ ነው። እጠብቃለሁ። ከአድማጮች ጋር እንደሚሆን እርግጠኛ ነኝ። እናመሰግናለን። ባቀናበርናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን በዚሁ ልንቋጭ ነው። አሁን የቀረን ቀበና የስንብቱ ስልት ነው። ፀሐይ ዮሐንስ ከሚጫወትልን፣ አዎን ከጀመርነው ቀበና ጋር እንተዋችሁ። ቀበና Auf oh, Capanne fana Essa Ich han Capanna አጫጭር ማጠቃለያ ዜናዎች አሉኝ። ሩሲያ የሶሪያው የእርስ በርስ ግጭት እንዲያበቃ የሚደረገውን ጥረት ለመደገፍ ከፍተኛ እርምጃ ትወስድ ዘንድ ዩናይትድ ስቴትስና የአውሮፓ ሸሪኮቹ ጥሪ አስተላልፈዋል። የዩናይትድ ስቴትስ፣ ፈረንሳይ፣ ኢጣሊያ፣ ጀርመን እና ብሪታንያ ውጭ ጉዳይ ሚኒስትሮች እንዲሁም የአውሮፓ ሕብረት ተጠሪዎች ትላንት ማታ ባወጡት የጋራ መግለጫ ሞስኩ በሶሪያ የሰብአዊ እርዳታውን እንድትደግፍ የቦምብ ድብደባውን እንድታቆምና የተኩስ አቁም ጥረቶችን እንድታድስ ጫና አሳድሯል። የሻርሎት ሰሜን ካሮላይና ፖሊስ በተገደለው አፍሪካዊ አሜሪካዊ ኪዝ ላምንት ስኳት እና ፖሊስ መካከል የተካሄደውን ፍጥጫ የሚያሳየውን ቪዲዮ ትላንት ይፋ ካደረገ በኋላ በከተማይቱ ውጥረት አይሏል። ፖሊሶች በሚያነግቡትና በመኪኖቻቸው ላይ በሚጠመዱ ሁለት ካሜራዎች የተቀረጹ ምስሎች ትላንት ይፋ የተደረጉት ቪዲዮው ለሕዝብ ይፋ እንዲሆን የግድያው ተቃዋሚ ሰልፈኞች ለቀናት ጥሪ ካቀረቡ በኋላ ነው። ሰማያዊ ፓርቲ በሳምንቱ ማብቂያ ጠርቶት የነበረው አስቸኳይ ጠቅላላ ጉባኤ ሳይድ ቀርቷል። ዜናው ይሄው ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገ ሰኞ ከምሽት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራሙ አቀናባሪያችን ንጉሡ ታምሬ ጋራ የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደንን በሚቀጥለው የራዲዮ መጽሔት እንገናኛ። እኛ በኩል ታዲያ ዛሬ ሰላም ካም በዓሉን ለምታከብሩ ደናደሩ